የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሰኔ 15 ቀን በጾረና ግንባር ከኢትዮጵያ ጋር በተካሄደው ከባድ ውጊያ በኤርትራ በኩል 18 ወታደሮች እንደሞቱ ገልጠዋል። ፕሬዚዳንቱ በኢትዮጵያ በኩል ተገደሉ ስለተባሉት ወታደሮች ቁጥር የተናገሩት ባይኖርም ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ከሁለት መቶ በላይ የኢትዮጵያ ወታደሮች መገደላቸውንና ከሦስት መቶ በላይ ደግሞ መቁሰላቸውን ይፋ አድርጎ ነበር። በሌላ በኩል ዩናይትድ ስቴትስ ከኢትዮጵያ ጋር የሚከናወኑ የድንበር ግጭቶችን ትቆሰቁሳለች ስትል ኤርትራ ያወጣችው መግለጫ እውነታ የለውም ስትል ዋሽንግተን አስታውቃለች። ኤርትራ በበኩሏ ማስረጃ አለኝ በቅርቡ ይፋ አደርጋለሁ ብላለች። የሰሞኑን የኢትዮጵያና የኤርትራ ዩናይትድ ስቴትስን ሁኔታ በተመለከተ ሄኖክ ሰማእግዜር ቀጣይ ዘገባ አሰናድቷል። በዛሬ ዕለት የኤርትራ የሰማዕታት ቀን ሲከበር ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ንግግር ሰኔ አምስት ቀን በኢትዮጵያና ኤርትራ ድንበር በተካሄደው ውጊያ አስራ ስምንት ወታደሮች በመሞታቸው ቀኑን ከበድ ያደርገዋል ብለዋል። በዚህ አጋጣሚ መብፅዓናን ናጽነትን ሰማዕታትናን አሐዲስና ናሐየልና በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትላንት እሑድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለግ ለተከተሉ አስራ ስምንት መሥዋዕትነት የከፈሉ ጀግኖቻችን ኩራት ይሰማችሁ በክብርም ይታወሱ። በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ውጊያ ከሁለት መቶ በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከሶስት መቶ በላይ የሚሆኑን አቁስያለሁ ስትል ኤርትራ ባለፈው ሐሙስ ማስታወቋ ይታወሳል። የኤርትራ መንግስት ሐሙስ ዕለት ባወጣው መግለጫ የሰጠው አሃዝ በነጻ ምንጭ የተረጋገጠ አይደለም። የኢትዮጵያ መንግስት ባለስልጣናት እኛ እያነባን ስላልሆነ ቁጥሩን መግለጽ አያስፈልገንም ሲሉ ከኤርትራ በኩል የተሰጠው መግለጫ ተአማኒነት እንደሌለው ማስረዳታቸው ይታወሳል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም በኤርትራ በኩል ማስረጃ አለ ወይ በሚል ላቀረብንላቸው ጥያቄ የሚከተለውን መልስ ሰጥተዋል። ማስረጃችን እኮ እኛ እኮ እዛ ጦር ሜዳው ላይ ነበር በአብዛኛውን እኛ እኮ ደግሞ ጦርነትን ከዚህ በፊት ዛሬ አይደለም። ጦርነትን የጦርነት አስከፊ ገጽታዎች የሰው ሕይወት ይጠፋል በከንቱ ንብረት ይወድማል በከንቱ ገንዘብ ይጠፋል በከንቱ። ስለዚህ ዓለም ኪሳራውን እንዲያቀፉ የነገር ነው ነው እንጂ ለፉከራ ብለን የምንነግረው ቃል አይደለም። ስለዚህ ከዚህ በፊት እንዴት እንደምንቆጥር እንዴት እንደምናየው የጦርነት ልምድ ስላለን ከዛ የተነሳ ነው እንጂ ለፉከራ የተደረገ አሀዝ አይደለም። ልምዱ እንዳለ ሆኖ ግን ማስረጃ እንግዲህ ፎቶግራፎች፣ ቪዲዮ እስካሁን የወጡ አልተመለከትንም እና ብዙ ጊዜ ብዙ ጊዜ ይወጣል አይወጣም ይችላል ብዙ አገሮች እኮ አንዳንዴም እኮ እናንተ የስንት በሲሪያ ውስጥ እንደዚህ ሆነ፣ በአልሸባብ ይሄንን ያክል ተገደለ፣ በኢራቅ ውስጥ ይሄን ተገደለ፣ የተወሰኑ ቁጥሮች እኮ ናቸው የሚወጡት እንጂ በሙሉ ጋዜጠኛው ያገኘዋልና ያወጣዋል። እኔ አይቼም ሰምቼም አላውቅም። የኤርትራ መንግስት ባለፈው ሳምንት ማብቂያ ባወጣው መግለጫ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ወግና የድንበር ግጭቶችን ጥቅስ ትቆሰቁሳለች ስትል ያወጣችው መግለጫ እውነታ የለውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ዝርዝር መረጃዎችና ማረጋገጫዎችን ሳያቀርብ የኤርትራ የውጭ ጉዳይ ሚኒስትር ያወጣው መግለጫ ባለፈው እሁድ በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ዩናይትድ ስቴትስ ጥቅስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ከዝግጅት ክፍላችን ለቀረበው ጥያቄ በሰጡት መልስ መልስ ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግሥት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች። ባለፈው ሳምንት የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን በኤርትራ ላይ ባቀረበው ዘገባ እንደተመለከተው የመንግስታቱ ድርጅትና የዓለም አቀፉ ማህበረሰብ እንደ አውሮፓውያን ዘመን አቆጣጠር በ2002 በኤርትራና ኢትዮጵያ የድንበር ኮሚሽን የተላለፈው ውሳኔ እንዲተገበር ይጠይቃል። እኛም ድንበሩ የሚካለልበት መንገድ እንዲፈለግ ለኢትዮጵያም ለኤርትራም ቃላቸውን እንዲያከብሩ ጥሪ እናቀርባለን። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም አርብ ዕለት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ዩናይትድ ስቴትስ ኢትዮጵያን በመጠቀም የድንበር ግጭቶችን ትቆሰቁሳለች በሚል የወጣውና በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ደግሞ ዩናይትድ ስቴትስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ሲል የወጣውን ሪፖርት ለዝግጅት ክፍላችን እንዲህ አብራርተዋል። በዚህ በሰሞኑ አይደለም እኮ ዩናይትድ ስቴትስ እዚህ ግጭቱት ከገባች ረጅም ጊዜ አድርጓል። ኢትዮጵያን ስትራቴጂክ ጓደኛ ብላ ጠርታ ማንኛውንም እርዳታ የኢኮኖሚ ሆን የእህሉንም ይሁን የወታደራዊ ምትተጋገዙን ይሁን እየሰጠች ነው። ምክንያቱም ኢትዮጵያ አሜሪካንን ደግሞ እያገለገለቻት ነው። ወደ ደቡብ ሱዳንም የተላከችው በአሜሪካ ኢንስትራክሽን ነው። ወደ ሶማሊያ የገባችው አሜሪካ ትዕዛዝ ነው። ስለዚህ ይሄን ሁሉ እንደ አገልጋይ አድርገው ስለቆጠሩ ኢትዮጵያ ጋር ወግ ነው፣ ኤርትራን ለማዳከም መስራት ከጀመሩ አሁን አይደለም። ራሱ የድንበሩ ጉዳይ የተነሳው በፊትም በአሜሪካ ግፊት ነው። እሱ ብቻ አይደለም፣ እስካሁን ድረስ ሊተገበር ያልቻለው ኢትዮጵያ የማትወጣበት ምክንያት አሜሪካንን በመያዟ ነው። ይሄ ደግሞ እኛ የምንለው ዝም ብሎ ከአንጎላችን የምንለው ሳይሆን ዊኪሊክ ላይ በሙሉ ወጥቷል። በግልጽ ተሰፍሮ ሳንክሽኑንም ራሱ እንዴት እናስገባላችሁ እንዴት ይሻላችኋል፣ ምን ብንል ይሻላል ተብለው ተመካክረው የተደረገ ጉዳይ ስለሆነ ጉዳዩን የኤርትራና የኢትዮጵያን የያዙት አሜሪካ ናቸው። ሁለተኛውን የዚሁ መግለጫ አረፍተ ነገር ብንመለከት በአንድ ላይ ያለ ነው። በድንበሩ ዙሪያ የጦር መሳሪያ እንቅስቃሴን በማገዝም ዋሽንግተንን ኤርትራ ትከሳለች። ዝርዝር መረጃ አላቸው። በዝርዝር መረጃ አለን። እንደ መግለጫው እንደሚለውም በአስፈላጊ ጊዜ በዝርዝር እናወጣዋለን ተብሏል። ይሄ እኮ አሁን ያልነው አይደለም። በሙሉ በግልጽ ማንኛውንም እርዳታ ለኢትዮጵያ ሊሰጧት እንደሆኑ ኦባማም አዲስ አበባ ሄዶ ማድረገው ተናግሮታል። ዋይት ሀውስም ከዚህ በፊት ጠቅላይ ሚኒስትር ኃይለ ማርያም እና ኦባማ ባደረጉት ስብሰባ ላይም እንዲሁ አይነት ተገልጿል። ስለዚህ ይሄ አዲስ ነገር አይደለም ያልነው እኛ አሁን ሚስጥሩን እያወጣ ነው እና ዓለም እንዲያውቀው የኢትዮጵያ ሕዝብም የወቀው የኤርትራ ሕዝብም የወቀው ብለን በግልጽ እየነገርን ነው። በየጊዜውም መግለጫችን ይወጣል ማለት ነው። እንግዲህ ከበድ ያለ ወቀሳ ነው ያቀረባችሁት። ይሄንን አስመልክቶ ደግሞ እንግዲህ በመረጃ መታገዝ አለበት። እንደዚህ አይነት መረጃ በሚወጣ ጊዜ ከአንድ ሀገር መንግስት ከአንድ ወገን በሚወጣ ጊዜ ምን ምን መረጃ አላችሁ? ወደፊት እንገልጻለን ከማለት ነው። እንገልጻለን ብለሃል። መረጃውን አሁን ከገለጽኩልህ ወደፊት እንገልጻለን ማለት ነው በአማርኛ ወደፊት እንገልጻለን ማለት ነው። አሁን ከገለጽኩልህ እኮ አልገለጽኩልህም ማለት ነው። አሁን ግን ወደፊት እንገልጻለን ነው አማርኛው። ለዓለም አቀፉ ማህበረሰብ እሱማ በመግለጫው ላይ በግልጽ ተቀምጧል። ለዓለም አቀፉ ማህበረሰብ ለሌሎችም እንደዚሁ ሁ እንግዲህ አንድ መግለጫ በሚወጣ ጊዜ ከአንድ ሀገር በመረጃ የተደገፈ መሆን አለበት። መረጃ አላችሁ ወይ? ልክ ነን፣ በመረጃ አለን፣ በመረጃ የተደገፈ ነው። ጊዜውን ጠብቀን ደግሞ እናወጣዋለን እኛን እኛን የያዝነው መረጃውን በመረጃችንን ደግሞ እናወጣለን ብለን ገልጸናል። በጣም ነው የማመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።